ኦዶዶፍተተ ኬንያ ቁጣል ለመፋን ፉ ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል 57 ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 4 2014 ዓ ም ዝግጅታችን ጀመረ። በምስራቅ ወለጋ ኪርሙ ወረዳ የተቀሰቀሰው ግጭትና ጥቃት የብዙ ሰዎችን ሕይወት እንዳጠፋና ነዋሪዎችንም እንዳፈናቀለ ነዋሪዎችና የኦሮሚያ ክልል መንግስት አስታወቀ። ዘገባ ይኖረናል። ዛሬና ትላንት በወሎ ግንባር ውርጌሳና ደላንታ አካባቢዎች በቀጠለው ወታደራዊ ግጭት ምክንያት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ወደ ደሴና አጎራባች ቀበሌዎችና ከተሞች እየተሰደዱ መሆኑን ገለጹ። በትግራይ ክልል የሚገኙ የመንግስት ሰራተኞች ለአምስት ወራት ያህል ደሞዝ እንዳልተከፈላቸውና ይህም ሁኔታ ለችግር እንደዳረጋቸው ተናገሩ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንደመጣለን። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ የያዝናቸውን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ይስጥልን አድማጮች። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን የጠቅላላ ደህንነትና መረጃ አገልግሎት በአንዳንዶቹ የመንግስት ባለስልጣናት ላይ የጉዞ እገዳ አለማድረጉን አስታወቀ። ማስተባበያው የወጣው በዚህ ሳምንት መጀመሪያ ላይ ወደ ግብፅ ካይሮ ሊሄዱ የነበሩ አንድ ከፍተኛ የመንግስት ባለስልጣን ስማቸው በአውሮፕላን ማረፊያ በተቀመጠ ዝርዝር ውስጥ በመኖሩ በደህንነት ባለስልጣናት ታግደዋል የሚለው ዜና በመወራቱ ነው። የሱዳን የመረጃ አገልግሎት ባለስልጣን ትላንት ረቡዕ ባወጣው መግለጫ ተቋሙ እየሰራ የሚገኘው በሕገ መንግስቱ መሰረት መሆኑን ገልጿል። በሴንትሪ የአፍሪካ ቀንድና በሱዳን ጉዳይ አማካሪ የሆኑት ሱሌይማን ባልዶ ይህ ጊዜ በሱዳን ሰራዊትና በሲቪሉ በሚመራ የሚኒስትሮች ምክር ቤት የሽግግር አስተዳደር መካከል ከፍተኛ ችግር የሚታይበት ጊዜ ነው ብለዋል። ባልዶ ለቪኦኤ እንደተናገሩት የሲቪሉ አስተዳደር ከሽግግር መንግስቱ ኃላፊነት እንዲለቅ ከወታደሩ ክፍል ብርቱ ተጽዕኖ አለበት። የጉዞ እገዳውም ምናልባት የዚሁ አካል ሊሆን እንደሚችልም ገልጸዋል። የኮንጎ ዲሞክራቲክ ሪፐብሊክ ዜጋ የሆነችውና በጦርነት ጊዜ ጾታዊ ጥቃት የደረሰባቸውን ሴቶች የምትረዳው ጁሊየን ሉሴንጌ 2021 ዓ ም የአውሮፓ የሰብአዊነት ሽልማት ተቀብላለች። ይህ በጣሊያን የተካሄደው የአውሮራ ሽልማት መርሃ ግብር ሰብአዊ ድጋፍ የሚያደርጉ ሰዎች የኖቤል ሽልማት እየተባለም ይሞካሻል። የሳቢና ካስቴል ፍራንኮን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። ስድስተኛው የአውሮራ ሰብአዊነትን ማንቃት የተሰኘው ሽልማት ቅዳሜ ዕለት በጣሊያን ተካሂዷል። ኮንጓዊቷ የሰብአዊ መብት አክቲቪስት ጁልያን ሉሴንጌ ካለ ፍርሃት ደከመኝ ሳትል በጦርነቱ ወቅት ውስጥ ጾታዊ ጥቃት የተፈጸመባቸውን ሴቶች በመደገፍ እና ጥቃት አድራሾችንም ለፍትህ በማቅረብ ላደረገችው ጥረት የአንድ ሚሊዮን ዶላር ሽልማት ተቀብላለች። ሉሴንጌ የኮንጎ ሴቶች ፈንድ ዳይሬክተር እና አጋር መስራች ስትሆን ባለፈው መያዝያ ወር ላይ ነበር ከሌሎች አራት የሰብአዊ ድጋፍ ሰጪዎች ጋር በመሆን መጨረሻ ዙሪያ ያለፈችው በሽልማት ስነ ስርአቱ ላይ ንግግር ያደረገችው ሉሴንጌ ይሄ ሽልማት ማለት ለኮንጓውያን እጅግ ጠቃሚ ነው፣ የኮንጎ ሴቶችና ልጃገረዶችን ለማገዝ አሁን በቂ የሆነ የገንዘብ ድጋፍ አለን ማለት ነው ስትል ተናግራለች። ለአመታት ድጋፋቸውን ለማዳረስ የገንዘብ እጥረት እንደነበረባቸው የተናገረችው ሉሴንጌ አሁን የበለጠ ለመስራት የሚያስችል አቅም ስላገኘች ደስተኛ መሆኗንም አስታውቃለች። የአውሮራ ሰብአዊነትን የማንቃት ሽልማት አርሜኒያዊ ዜግነት ባላቸው ሶስት ምግባረ ሰናይ ለጋሾች አማካኝነት እንደ ኤሮፓያን አቆጣጠር በ2015 ዓ ም የተጀመረ ነው። ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር በ2018 በትራምፕ አስተዳደር ትታው ወደ ወጣቸውና አወዛጋቢ ወደ ሆነው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ተመልሳ ለመግባት ዝግጅት እያደረገች ነው። የመንግስታቱ ድርጅት ምክር ቤት ዛሬ ሐሙስ፣ 47 አገሮች አባል ወደሆኑበት ጉባኤ ለመግባት በታጩ 18 አዲስ አባል አገሮች ላይ ድምፅ ይሰጣል። ዩናይትድ ስቴትስ ከእነዚህ አገሮች መካከል አንዷ ስትሆን በምክር ቤት ያለውን መቀመጫ ለማግኘት የአብላጫውን ድምፅ ብቻ ማግኘት ይበቃታል። ይሁን እንጂ ከአዳዲሶቹ አገራት ውስጥ የቀረበ ምንም ተቃውሞ ስለሌለ ሁሉም ወደ ምክር ቤቱ አባልነት ይቀላቀላሉ የሚል ግምት አሳድሯል። ከአዳዲሶቹ አገራት መካከል አርጀንቲና፣ ህንድ፣ ሉቲያና፣ ኳታር እና ሶማሊያ ይገኙበታል። የተባበሩት መንግስታት የሰብአዊ መብት ምክር ቤት ዲሬክተር ሉዊስ ሻርቦናው በመንግስታቱ የሰብአዊ ድርጅት የሚካሄደው ምርጫ በዓለም ምርጫ ላይ የሚደረግ ቀልድ ነው ብለዋል። አደገኛ የሆነ የሰብአዊ መብት ጥሰት የሚፈጽሙ እንደ ካሜሩን ኤርትራና የተባበሩት አረብ ኤምሬትን የተባበሩት መንግስታት የሰብዓዊ መብት ምክር ቤት አባል አድርጎ መምረጥ የመንግስታቱ ድርጅት አገሮች ስለ ሰብዓዊ መብት ያላቸው አቋም ከልባቸው አለመሆኑን ያሳያል በማለት ዲሬክተሩ አክለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ የስርዓት ጥምነት ጥቅማ ጥቅሞችን የሚቀበሉ ስርዓት አመልካቾች ቁጥር የኮሮና ቫይረስ ወረርሽኝ ከተከሰተበት የአንድ አመት ተኩል ጊዜ ወዲህ ለመጀመሪያ ጊዜ መቀነሱን የዩናይትድ ስቴትስ የስራ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። መረጃው ከተወሰደበት አንድ ሳምንት በፊት 239 ሺህ የነበረው የስርዓት አመልካቾች ቁጥር በተከታዩ ሳምንት በ36 ሺህ አመልካቾች ቀንሶ መገኘቱን ሚኒስትሩ ገልጿል። ባለፈው መጋቢት የተመዘገበው አነስተኛው ስራ አጦች ቁጥር 256 ሺህ የነበረ ሲሆን የአሁኑ ከዚያም ያነሰ መሆኑ ተመልክቷል። ይህ ኢኮኖሚው ከወረርሽኙ እያገገመ ስለመሆኑ አመላካች ቢሆንም ፕሬዝደንት ባይደንን ጨምሮ የዋሽንግተን ፖሊሲ አውጪዎችና የኢኮኖሚ ባለሙያዎች አሁንም አዝማሚያው ጥሩ አለመሆኑን ያስጠነቅቃሉ። የምጣኔ ሀብት ባለሙያዎች በአገሪቱ የሚታየው የዋጋ መናርና የሸቀጦች አቅርቦትና ስርጭት እጥረት እንዲሁም የጠቅላላው የኢኮኖሚ እድገት አነስተኛ መሆን አሳሳቢ መሆኑን ይናገራሉ። በዩናይትድ ስቴትስ አሁንም 8 ነጥብ 4 ሚሊየን የሚሆኑ ሰዎች ስራ አጥ ናቸው። ይሁን እንጂ 10 ነጥብ 4 ሚሊየን የሚሆኑት ክፍት የስራ መስኮች ደግሞ የሚፈልጉትን ባለሙያ አለማግኘታቸው ይገለጻል። በመንግስት የሚተዳደረው የፓኪስታን ዓለም አቀፍ አየር መንገድ የጎረቤት አገር አፍጋኒስታን ታሊባን ባለስልጣናት ጣልቃ ይገባሉ በሚል ክስ ወደ አፍጋኒስታን ካቡል የሚደረገውን በረራ ማቋረጡን ዛሬ ሐሙስ አስታውቋል። ውሳኔው የመጣው የታሊባን ባለስልጣናት የፓኪስታኑ አየር መንገድ የሚያስከፍለውን የበረራ ዋጋ የማይቀንስ ከሆነ የበረራውን መስመር ልናቋርጠው እንችላለን የሚል ማስጠንቀቂያ ባወጣ ተመሳሳይ ቀን ነው። የፓኪስታን አየር መንገድ ቃል አቀባይ አብዱላ ካሃን ለቪኦኤ ዛሬ በሰጡት መግለጫ ከእስላም አባድ ወደ ካቡል የምናደርገውን በረራ ላልተወሰነ ጊዜ አቋርጠናል ብለዋል። የፓኪስታን አየር መንገድ ወደ አፍጋኒስታን የሚበረው ለሰብዓዊ እርዳታ ሲባል ብቻ ነው ያሉት ቃል አቀባዩ የፓኪስታን አየር መንገድ አፍጋኒስታንን ከተቀረው ዓለም ጋር የሚያገናኝ ብቸኛው አየር መንገድ እንደነበረም ተናግረዋል። አሁን ወደ ኮቪድ-19 ዜናዎች እናልፋለን። ነጠላውን የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት የወሰዱት ሰዎች ከፋይዘር ወይም ሞደርና በሚወስዷቸው የማጠናከሪያ ክትባቶች የበለጠ የመከላከል አቅም ሊያገኙ እንደሚችሉ አንድ አዲስ የክሊኒካል የመጀመሪያ ጥናት አስታወቀ። በዩናይትድ ስቴትስ ብሔራዊ የጤና ተቋም የተደረገው ጥናት እንዳመለከተው የጆንሰን ን ጆንሰን ክትባትን የወሰዱ ሰዎች የሞደርና ማጠናከሪያ ክትባት ከወሰዱ በኋላ የሰውነት የተፈጥሮ መከላከያ አቅማቸውን 76 ጊዜ እጥፍ አሳድጓል። ይህ የፋይዘርን የማጠናከሪያ ክትባት ከወሰዱ በኋላ 35 ጊዜ እጥፍ ከሚያድገው የተፈጥሮ መከላከያ ጋር ሲነጻጸር ከእጥፍ በላይ የሚበልጥ መሆኑን አሳይቷል። አጥኚዎች ሁለተኛውን የጆንሰን ኤን ጆንሰን ክትባት የወሰዱት የሰውነት የተፈጥሮን መከላከያ አቅማቸው የሚያድገው በአራት እጥፍ ብቻ መሆኑን አመልክተዋል። ጥናቱ ይፋ የተደረገው ዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የጆንሰን ኤን ጆንሰን እና ሌላ ሁለት የሞደርና ክትባትን እንደ ማጠናከሪያ ክትባት አብሮ የመ ስጠቱን አስፈላጊነት መወሰን ይቻል እንደሆነ ለመነጋገር የሁለት ቀን ስብሰባ ካደረጉ በኋላ ነው። አብዛኞቹ የሰራዊቱ አባላት በመከተባቸው ባለፈው ወር ውስጥ በዩናይትድ ስቴትስ የጦር ሰራዊት አባላት መካከል የኮቪድ-19 ተጋላጮች ቁጥር መቀነሱን የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጹ። በመስከረም ወር መጀመሪያ ላይ 4902 የነበረው የተጋላጮች ቁጥር በዚህ ሳምንት ወደ 863 ወርዷል። ይህ ወረርሽኙ ከተከሰተ በኋላ የመጀመሪያው ዝቅተኛ ቁጥር ሲሆን ሁሉም የሰራዊቱ አባል እንዲከተብ የተቀመጠውን ቀነገደብ ከመድረሱ በፊት የተገኘ ውጤት ቤት መሆኑም ተመልክተዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ባለፈው ነሐሴ ሁሉም የሰራዊቱ አባላት በተሰጠው ቀነ ገደብ እንዲከተብ፣ ካለበለዚያ ብርቱ ቅጣት ይጠብቀዋል የሚል ትዕዛዝ ያወጡ መሆኑ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 4 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን ማለትም እንደዚህ በምስል ከምትመለከቱት በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አምሃሪክ የፌስቡክ ገጻችንና በቪኦ አምሃሪክ የዩቲዩብ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ቀዳሚ ዐብይ ርዕስ እናስደምጣችሁ። በኪረሙ ግጭት ሰዎች መገደላቸውና መፈናቀላቸውን ነዋሪዎችና የክልሉ መንግስት አስታወቀ። በምስራቅ ወለጋ ኪረሙ ወረዳ የተቀሰቀሰው ግጭትና ጥቃት አንድ እና ቀደ ጥቅምት አንድ እና ሁለት በደረሰ ጥቃት የብዙ ሰዎች ህይወት እንደጠፋና ከቀያቸው እንዳፈናቀለ ነዋሪዎቹ ተናግረዋል። በዚህም በዚሁ ግጭት አስራ አምስት ሰዎች መገደላቸውን ከዘጠኝ መቶ ሰዎች በላይ መፈናቀላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ ለአሜሪካ ድምጽ ገልጸዋል። ጥቃቱን የሚፈጽሙት ኦነግ ሸኔና ጽንፈኛ የአማርኛ ተናጋሪ ሽፍቶች ናቸው ብለዋል። መለስካቸው አማሀ ነው ዝርዝሩን ያደረሰን፣ እንደሚከተለው ይቀርባል። በምስራቅ ወለጋ ኪረሙ ወረዳ ሀሮ ከተማ ላለፉት አራት ቀናት በግጭት ስትታመስ መቆየቷን አንዳንድ ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት አንድ ነዋሪ እንደሚያስረዱት ቁጥራቸው በውል የማይታወቅ ሰዎች በኪረሙ ወረዳና በአካባቢው በታጣቂዎች ሲገደሉ ቆይተዋል ይላሉ። የተፈናቀሉትም ከአርባ ሺህ በላይ ይሆናሉ ብለው ይገምታሉ። በጣም እንትን ያለባት ኪረሙ ወረዳ ናት። አሁን ከነሐሴ ጀምሮ ነሐሴ አስራ ሁለት ላይም እዚህ ወረዳ ላይ ሲነዶረው የምትባል ቀበሌ አካባቢ አንድ አንድ ሰማኒያ ምናምን ሰው አንድ ቤተ ክርስቲያን ውስጥ ተገድለዋል። ወደ ሶስት መቶ ሰው ነው እዛች ቀበሌ ስከበል ብታይ ተገደለው። ያው ሌላ ቦታ ላይ ሁለት መቶ ምናምን ሰው ሲገደል እንደሰበር ዜና ምናምን ይደረጋል። እዛ ግን ምንም ዜናም የተሰራ ነገር የለም። በዛውም ደግሞ እዛው ቦቃ የምትባለው ቀበሌ ያለች በአንድ ቀን ወደ ሰላሳ ስምንት ሰው ሲገደል ምንም እንትን የተባለም ነገር የለም። ህዝቡ ተፈናቅሎ እንዳለ ሶስት ቀበሌዎች ላይ ነው ያለው። አሁን ኪረሙም ወረዳው ላይ አለ ከዛ ሀሮ እና ባጊን የሚባሉ ቢያንስ በትንሹ አርባ ሺ በላይ ህዝብ ነው ተፈናቅሎ ያለው። ከኪረሙ ወረዳ ሀሮ እና ባጊን የሚሄደው መስመር ሙሉ ተቋርጧል። ምንም አይነት ግብአትም አይገባም። ህክምና የለም። የሚታመሙ ሰው ምንም ቢል ህክምና ምንም የለም። እየሞቱ ነው ያሉት ህዝቡ። እንደዛም ሆኖ አሁን ባለፈው ሳምንት ነው ልዩ ሀይሉ ከሀሮ እንዲወጣ የተደረገው። ምክንያቱም ምንም አላወቅንም እኛ የአካባቢው የደህንነት ሁኔታ ይህ ሆኖ ሳለ የወረዳ አስተዳደሩ ግን ይህን ስጋት ከግምት ሳያስገባው በከተማው የነበረውን ልዩ ኃይል አስወጥቶ አማርኛ ተናጋሪዎች ለጥቃት ተጋልጠዋል ይላሉ። እነሱ ከወጡ በኋላ ነው አሁን ኦነግ ሸኔ የሚባሉን እንትኖች ከጫካታጭ ነው መተው ከተማው ላይ እንዲራገቡ ተደርጎ ብዙ ህዝብ እየተጨፈጨፈ ነው። አሁንም ተኩሶ አልቆም እየተታኮሱ ነው። ከማን ጋር ነው የሚታኮሱት? ከህዝቡ ጋር ነው። ከተማው ላይ ህዝቡ አማራ ብቻ ነው ያለው። አሁን ሙሉ እየተጫኑ እየተጫኑ እነሱ ወጥተዋል። እስከ ዛሬም ባሉት ባጊንም የነበሩ ብዙ ነበሩ። እነሱን ሙሉ አውጥተው እስካሁን ህዝቡ ጋር አይደለም ጸቡ። ባ ኦሮሞ እና አማራ ሳይሆን ሆን ተብሎ እነዛኞቹ እንዲገቡ፣ ግን ከወረዳ ጋር የሚሰራ ስራ አለ ወረዳ አመራሮች ራሳቸው ህዝቡ የሚጮውበት የለም። ወረዳ ነው መጮ የምንችለው። ወረዳ ደግሞ ወደ ላይ አስተላልፍም። ከላይ ሲደወልም ሰላም ነው ከልዩ ኃይል የሚያልፍ ነገር የለም ይባላል። ልዩ ኃይሉንም ከከተማ ሙሉ አውስደው መዋቅሩ ሙሉ ፈርሷል። እዛ አካባቢ ያለው የመንግስት አመራሮች ምናምን ምንም የለም። ሀሮና ባጊል ላይ ሁለት ቀበሌዎች በጣም ብዙ ስደተኛ አለ። ምንትን መጠለያ ምናምን አንትሰራም። ምግብ የለም። ሁሉም እየተራበ እርስ በርስ ተጠራቅሞ ነው ያለው እና ህብረተሰቡ ግን እርስ በርሱ ይረዳዳል። ህብረተሰቡ እስካሁን እየተረዳዳ ነበር የአቅሙን። አሁን ግን ከአቅም በላይ ነው። በብዙ ቀበሌ ያሉት እየለቀቁ እየለቀቁ መጥተው ሁለቱ ቀበሌ ውስጥ ላይ ስላሉ በዛ ላይ ደግሞ በየቀኑ በየ ከአራቱም አቅጣጫ ነው ተኩስ የሚከፈትባቸው ብዙ ሰው እየተጨፈጨፈ ነው በየቀኑ ይሞታሉ። ምን ግን ምንም የሚጮህበትም የለም። ሌላው ለአሜሪካ ድምፅ፣ በአካባቢያቸው አለ የሚሉትን ያስረዱት አንድ አማርኛ ተናጋሪ ሰው ደግሞ ይህን ብለዋል ከአንድ በኩል ከወደ ወደ ጎጃም የሚያሻግር አባይ ከሚባለው ማለት ነው። ከወደዛ በኩል አንድ ከተማ አጋምሳ ሚባላለ፣ ከወዲህ በኩል ደግሞ ያው ኪረሞ ራሱ አለ። ከመሀል ነው ያለቸው እንግዲህ ሀሮ የምትባለው እና አማራው ተፈናቅሎ ወደዛ ወደ አማራ ክልል እንዳይወጣ ከወዲያ በኩል ተይዟል። ወደዝም ወደ ሌላ ቦታ ወደ አማራ ወደ ያለበት እንዲ ከወዲህም ተይዟል። ከመሀል እንግዲህ ተሰድቶ ተፈናቅሎ ካለበት ሀብቱንም ሁሉንም ነገር አውድሞ ተፈናቅሎ መጠለያ ቦታ ነው ያለ እና ከዛ ከመጠለያ ላይ በአንድ በኩል ራብ እየገደለ ራብ እንትያል በራብ እያለቀ ነው ያለ። በሁለት በኩል ደግሞ እንደገና ሁለተኛ ደግሞ በጦርነት በጥይት እስከ ዛሬ ሳምንት ሊሆነ ነው ሰው መሞት፣ አንድ ቀን እንኳን አላቆመም። ዛሬ ትናንትና፣ ሶስት ቀን ሙሉ ከጧት እስከ ማታ፣ ከጧት እስከ ማታ ጦርነት ላይ ነው ያለ። በዲሽቃ የታገዘ በመትረየስ በስናይፐር የታገዘ ጦርነት ህግ ካልደረሰ ዞሮ ዞሮ በቃ እዚያ ያለ ሰው ሁሉም ሳምንትም አይፈጅም ተጨፍጭፎ ያልቃል። የስንት ቀበሌ የገጠር ቀበሌ ሰው ተሰብስቦ ነው አንድ ላይ ተፈናቅሎ ያለ መንግስት ካለ በቀሎ የሚደስልን መከላከያ ይንጣልን ነው በቃ። እኛ ፍላጎታችን ይሄ ነው በቃ። ሌላውም ይህን ተማጽኖ አሰምተዋል። ወር በላይ ሆነ እኮ ከሲሜዶሮ እኮ ስንወጣ እኮ ወር ሆነ ነው። ያን ሰው ሀያ አራትን ቀን ነበር። ናፍቀናፍ ነበረ እሷ ተመጣች ሰላም ይሆንልናል ብለን እሷን እየናፈን ነበር እሷ ማለፈ ባሰን እንኳን ሲነደሩ ከሲነደሩ ወጥተን ሀሮ ነበር ቢያንስ ወደ አርባ ምናምን ሺ አካባቢ ሰው ነው ያለ። ቢያንስ ብዙ ነው ሰው ህዝቡ ብዙ ነው ያለው እዛ ተፈና ነው ማን ነው ሀሮ እና ሀሮ ነበር ያን ነው ከሀሮ ልዩ ኃይሌ ሲወጡ ውጊያው ተጀመረ። ውጊያው ከተጀመረ በኋላም ደግሞ በቃ ቢያንስ እንኳን ቢያንስ ቢያንስ ቢያንስ ምን አለ ምን አለ የህግ አካል እንኳን ደርሶልን ቢያንስ እኛ እኮ ቢያንስ ነፍሳችንን ለማውጣት ነፍሳችንን ለማውጣት ነው እንጂ ስለሌላው ነገር አይደለም። መውጣው በአንድ ጊዜ መውጣ እንኳን አገኘን ነፍሳችንን አውጥተን የህግ አካል እንኳን ደርቶልን ችግራችንን፣ በደላችንን አይቶልን አረጋግቶን እንኳን ለጊዜው ነፍሳችንን ብናዋጣ ሀብት ገንዘብ ማቀር። ከዚህ በተቃራኒ ደግሞ በዳሬ ቀናኤ የተባሉ በዩናይትድ ስቴትስ የላንካስተር ነዋሪ ባህረ ከተማ ነዋሪ የሆኑ ዘጠኝ ቤተሰቦቻቸው ከአማራ የመጡ ናቸው በተባሉ ታጣቂዎች መገደላቸውን ለአሜሪካ ድምፅ የአፋን ኦሮሞ አገልግሎት ባልደረባ ቱጁቤ ሆራ በስልክ ተናግረዋል። በጣም ከባድ ሐዘን ነው የገጠመን። አንድ ሁለት ሰው ሳይሆን ብዙ የቤተሰብ አባል ነው የተገደለብን። አክስቴ በኩሌ በያነው፣ ባለቤቷ ክብረት ሲማ፣ ሶስት ልጆቿ አያንቱ፣ አራሬ እና ነገራ የሚባሉ ሁሉም ተገድለዋል። ያክስቴ ባል ወንድም አራት ቤተሰቦችም ከጎረቤት እዚያው ነበሩ። በአጠቃላይ ዘጠኝ ሰዎች ናቸው የተገደሉት። አራት ቀናት በፊት ነው የተገደሉት። ከዚያ ቀደም ብሎ ከእኔ ቤተሰብ አባል ጋር በስልክ ሲነጋገሩ ነበረ። በዚያ ጊዜ ከውጪ ተኩስ እንደሚሰማቸው ምን እንደሆነ እንደማያውቁና እቤት አንድ ጋር ተሰባስበው እንደሚገኙ ተናግረው ነበር። እናጣራለን ብለው ነበር። ቤተሰብ መልሶ ሲደውል ሊያገኛቸው አልቻለም። ቤታቸው ውስጥ ነው ተገድለው የተገኙት። በሌላ በኩል ደግሞ ከሃሮ ሸሽተው ወደ ኪረሙ መሄዳቸውን በስልክ ለአሜሪካ ድምፅ ከገለጹ ሰዎች አንዱ እሁድ ዕለት ከአማራ በኩል የመጡ የታጠቁ ኃይሎች ጥቃት እንደፈጸሙባቸው ይገልጻሉ። የአማራ ታጣቂዎች ከመንደሮቻችን ለምሳሌ ከሃሮ ቱጁሬ፣ ጨፌ፣ ጉዲና፣ ሌሊስቱ፣ ሶምቦና፣ ባቦ አፈናቅለውን አሁን ኪረሙ ነው የምንገኘው እነዚህ ውጊያ የከፈቱብን ደግሞ በትንሹ አንድ ሺህ ሰዎች ይሆናሉ። ባሕሮቱ ጁሬ ለምሳሌ አቅመ ደካማ አረጋውያንን ቤቶቻቸው ውስጥ አግተው ይዘዋል። መንግሥትም ምንም ሊረዳን አልቻለም። በጣም ብዙ ቤቶች ናቸው የተቃጠሉት። ይህ ሕዝብ ሀብቱ በሙሉ ወድሞበታል። በትንሹ ከሀያ በላይ የሚሆኑ አባወራዎች ናቸው ከነ ቤተሰባቸው ተፈናቅለው ኪረሞ ከተማ የሚገኙ እነዚህ ታጣቂዎች ናቸው ያሏቸው ሰዎች ከአማራ ክልል መሆናቸውን እንዴት አወቁ? እንግዲህ ራሳቸውን ፋኖ ይላሉ፣ ታጣቂ ይላሉ። የታጠቀው ሕዝብ ገበሬ አይመስልም። ትልልቅ መሳሪያ ነው የሚተኩሱት። ዚህ አካባቢ ያለ ሰላም አስከባሪ ኃይል ምን እርምጃ ወሰደ? ምንም የወሰዱት እርምጃ የለም። እነዚህ ታጣቂዎች ግን አሁንም ቤቶችን ማቃጠልና የህዝቡን ንብረት መዝረፍ ቀጥለዋል። ሌላኛው አስተያየት ሰጪ በበኩላቸው የኢትዮጵያ መንግስት ያስታጠቃቸው ሰዎች ጥፋቱን ፈጽመዋል ብለው ያምናሉ። ጋፈ ሰንበተ ጉዳት እዚህ ግጭት የተጀመረው ባለፈው እሁድ እነዚህ ታጣቂዎች ቁጥራቸው ሃያ የሚሆን ሰዎችን ቤታቸው ውስጥ ሌሎችን ደግሞ እንዲሁ ውጭ የገደሉ ጊዜ ነው። ከዚያ የሰውን ቤት እየሰበሩ ንብረቱን በመኪና ጭነው ወሰዱ። ሰኞም ይሄው ተደገመ። ሮብለት ባለስልጣናት መጥተው ቤት ውስጥ ከተገደሉት ስምንቱን በአንድ መቃብር ቀበሩ። እነማንን እንደቀበሩ እንኳ አያውቁም። ይህ መንግስት አገር አስተዳድራለሁ ይላል። ነገር ግን የኦሮሞ ህዝብ ጥሮ ግሮ አርሶ የሚተዳደር ህዝብ እንዲዘራ ለጥቃት እንዲጋለጥ እንዲፈናቀል አድርጓል። ታጣቂዎቹ የቀድሞ የምንሊክ ባንዲራ የያዙ ናቸው። መንግሥት አሰልጥኖ በሚሊሻነት ያሰማራቸው ታጣቂዎችም አሉባቸው። የኦሮሚያ ብሔራዊ ክልላዊ መንግሥት የኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ በኪረሙ ወረዳ ሰሞኑን የተፈጠረውን የጸጥታ መደፍረስና ደረሰ ያሉትን ጉዳትም ለአሜሪካ ድምፅ ተናግረዋል። ምስራቅ ወለጋ ኪረሞ ወረዳ ሀሮ በምትወር ቀበሌ ላይ የሸኔ ታጣቂዎች ጥቃት አድርሰዋል በዛም ምክንያት ሌሎቹም የተደራጁ አማርኛ ተናጋሪ ሽፍቶች አሉ እነዚህ ሁለቶቹ ናቸው ጥቃቱን ያደረሱት ጥቃቱ የደረሰው ጥቅምት አንድ እና ሁለት ነው በዚህም ጥቃት አስራ አምስት ሰዎች ህይወታቸው አልፏል ማለት ነው። እነዚህ ሁለቱ ቡድኖች ሲቪልያን ታርጌት አድርጎ የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ስለሆነ ከዚህ አንጻር ነው ጥቃቱ የደረሰው። በዚህም ሳቢያ ዘጠኝ መቶ ስልሳ ሰባት ከባወራዎች ከጭያቸው ተፈናግሯል ማለት ነው። አቶ ኃይሉ አዱኛ የኢትዮጵያ መንግስት ኦነግ ሸኔን በሽብርተኝነት የሰየመውና ይህ ኃይልም ባለፉት ጥቂት አመታት ማንንም ከማንም ሳይለይ ሰላማዊ ዜጎች እየገደለ የቆየ እንደሆነ አስታውሰው፣ ይህን ቡድን ለመደምሰስ መንግሥት እየሠራ መሆኑን ይናገራሉ። የክልሉ መንግሥትም ያለውን አቅም ሁሉ ተጠቅሞ ይህን ቡድን ለማጥፋት እየተንቀሳቀሰ ነው ብለዋል። በቀደምና ከበቀደም በስቲያ የተደረገው ጥቃትም ይሄኛው ሽብርተኛ ቡድን ከህዋት ጋር ተባብሮ የአማራንና የኦሮሞን ህዝቦች ለመጋጨት እና በዚህም ሀገሪቷ ወደ ብጥብጥ እንድታመራ የሚሰራ ስለሆነ ህብረትን መፍጠሩ ይታወቃል። ስለዚህ በማንኛውም መመዘኛ የኦሮሚያ ክልላዊ ብሔራዊ መንግሥት ይህን ሽብርተኛ ቡድንና የማህበረሰቡን ደህንነትና ሰላም እያናጋ ያለውን አልፎ አልፎ እዚህም ዛም የሚፈጥረው ችግር ካልሆነ በስተቀር እሱ ቆሞ ያየበት አንድ አጋጣሚ የለም ማለት ነው። ከዚያ ይህ ብቻም ሳይሆን በቀደም የተከሰተው በሚያሳዝኑ ሁኔታ አማርኛ ተናጋሪ ሽፍቶች የሸፈቱ አሉ። ኪረሙ አካባቢ እነሱ ናቸው። አሁንም ከሸኔ ጋር የመመጋገብ ስራ ነው የሚሰሩት አንዱ ሌላውን ያጠቃልና ና እነሱም በወሰዱት እነዚህ ሽፍቶች በወሰዱት ጥቃት አስራ አንድ ሰዎች የሞቱ ሲሆን በሸኔ በተሰነዘረው ጥቃት ደግሞ አራት ሰው ህይወቱን አጥተዋል። በአጠቃላይ አስራ አምስት ኢትዮጵያውያን በዚህ ጥቃት ህይወታቸው አልፏል ማለት ነው። አቶ ኃይሉ አክለውም ሰሞኑን በኪሮም ወረዳ ባሕረው ከተማ የተፈጠረው ሁከትና ጥቃት በሰሜን ኢትዮጵያ ከሚካሄደው ግጭት ጋራም አያይዘውታል። እንደሚታወቀው ላለፉ ከለውጡ በኋላ በሰላማዊ መንገድ ለመታገል የገባው አካል ሸፍቶ ነው እንደዚህ ስራዎችን የዝርክቡ ላይ ጦርነት እየከፈተ ያለው ይህ ደግሞ ቀጥታ ከወያኔ ጋር የሚገናኙ ስለሆነ በሰሜን በኩል እየተወሰደ ያለውን እርምጃ ወደ ወደ ኦሮሚያ ዳይቨርት ለማድረግ የሚጠቀሙበት ታክቲክና አለውኛም እየተዋጋን ነው ያለው ለማለት የሚያህል ካልሆነ በስተቀር እዚህ ግባ የሚባል ኃይል ኑሮት አይደለም። መንግስትም ደግሞ በየወቅቱ እርምጃ እየወሰደበት ቁጥጥር ላይ እያስገባ እየደመሰሰም ይገኛል ማለት ነው። በኪረም ወረዳ ሰሞኑን የተከሰተውን ቀውስ በተመለከተ የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ዜጎች ለማህበራዊ ፍትህ፣ የአማራ ብሔራዊ ንቅናቄ መግለጫ ማውጣታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ጉዳዩ በእጅጉ እንዳሳሰበው ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ደሴ ነው የምንወስዳችሁ። በውርጌሳ ና ደላንታ አካባቢ እየተካሄደ ያለ ጦርነት እንዳፈናቀላቸው ነዋሪዎች ተናገሩ። ዛሬና ትላንት በወሎ ጦርነት የተካሄደበት ባለው በውርጌሳና ደላንታ አካባቢዎች በቀጠለው ወታደራዊ ግጭት ምክንያት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ወደ ደሴና አጎራባች ቀበሌዎችና ከተሞች እየተሰደዱ መሆኑን ተናግረዋል። አራት ቀናት ሞልቶታል ባሉት በዚህ ከባድ ጦርነት የከባድ መሳሪያ ተኩስ እንዳለም በዛሬው እለት ደሴ ከተማ የደረሱ ነዋሪዎች መናገራቸውን በደሴ የሚገኘው መስፍን አድናቄ አነጋግሮ ተከታዩን ዘገባ አድርሶናል። ጦርነቱ ከሚካሄድበት የሰሜን ወሎ ዞኑ አውርጌሳ አካባቢ ከሰባት ኪሎ ሜትር ባልበለጠ ርቀት ላይ ነበርን የሚሉትና በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ነዋሪ የሆኑት የዕድሜ ባለጸጋ ከአራት ልጅና የልጅ ልጆቻቸው ጋር ወደ ደሴ ከተማ ዛሬ መግባታቸውን ይናገራሉ። ስሜ ቢገለጽ ቤተሰብ ላይ ጥቃት ሊሰነዘር ጥዬ የመጣሁት ንብረትም ሊዘረፍ ይችላል የሚል ስጋት ያላቸው ግለሰብ ለሕይወታቸው በመስጋታቸው ስልሳ ኪሎ ሜትር ርቀት ላይ ወደምትገኘው ደሴ ከተማ መምጣታቸውን ገልጸዋል። ዛሬ አራተኛ ቀኑን የያዘው በሰሜን ግንባር በተለይ በውጫሌና በሀብሩ ወረዳ ያለው ጦርነት በጣም አስጊ በመሆኑ ቅርብ ነው። ከውጫሌ ከተማ በሰባት ኪሎ ሜትር ርቀት ላይ ነው። አሻግረን ሁሉ ይታያል መሳሪያው ሲያርፍ፣ እና ይሄ በጣም ከባድ ነው። እዛ ለመቀመጥ ስላልቻል ልጆችን እና ልጆችን ይ ወደ ደስ መተናል አራት ቀን ሞላው ባሉት ከባድ ጦርነት እንዳስተያየት ሰጪው ከባድ መሳሪያ ተተኩሶ የሚኖሩበት የአምባሰል ወረዳ ዋና ከተማ ውጫሌ ላይ አርፏል። አንዱ ትልቁ ችግር ምንድን ነው? አራተኛ ቀኑን የያዘው ጦርነት የሚተኮስ ከባድ መሳሪያ አለ እኛ ከተማ ላይ ሁለት አርፎ ያው ሰው ላይ የደረሰ አደጋ የለም እንጂ አካባቢው ነው እየረበሸ ነው ያለው። ውርጌሳ ከተማም እንደዚሁ አርፎ ሰዎች ሙተዋል የሚል ወሬ ሰምተናል። ገበያ ላይ ራሱ በትናንትና እለት ገበያው አካባቢ ተጥሎ ገበያው እንዲበተት የተደረገበት ሁኔታ ነው ያለው። ከየት አካባቢ ነው የሚተኮሰው? ከሰሜን ነው ያው የመንግስት ወደዛ ስለሆነ የሚተኮሰው አናየውም ርቆ ነው የሚሄደው። የነሱ ግን ወደ እኛ ነው እየተተኮሰ ያለው። በተለይ ጦርነቱ በህፃናት ስነ ልቦና ላይ የሚያሳድረው ተጽዕኖ ከባድ ነው ይላሉ። በሚተኮስበት ጊዜ እጅግ በጣም እየደነገጡ እየፈሩ አልጋ ስለሚገቡበት አጋጣሚ ስላለ እነዚህን ህጻናት እናስወጣ ብለን ያው አካባቢያችንን ለቀንወተናል፣ ወተናል። እንግዲህ እዛ ምን ሊደርስ እንደሚችል የምናውቀው ነገር የለም እግዚአብሔር ነው የሚያውቀው። ወደ ደሴ ከመጡም በኋላ ከተማዋ ከተለያዩ አካባቢዎች ተፈናቅለው በመጡ የህብረተሰብ ክፍሎች በመጨናነቋ የማረፊያ ችግር እንዳጋጠማቸው ጠቅሰዋል። ተፈናቃዩ ሰው በጣም ብዙ ነው። የሰሜን ወሎም አሁን የኛም አካባቢ እየተፈናቀለ ወደዚህ ስለመጣ አሁን ቤት በማፈላለግ ላይ ነኝ ያለሁት። ቤትም ላይገኝ ይችላል። ያው በረንዳ ልጆቹን አሳድራለሁ ማለት ነው። እንደውም እዛ አካባቢ አሁን ውጫ ላይ አካባቢ የቀንድ ከብቱን የጋማ ከብቱን እየያዘ ወደ አምባሰል እየገባ ነው ያለው አሁን። ከሰሜን ወሎ በጣም ከባድ የሆነ አደጋ ነው እየተከሰተ ያለው። ለዚህ መንግሥት አፋጣኝ ምላሽ ቢሰጠን ብለን እንጠይቃለን። ካልሆነ ግን ያው ችግሩ የበለጠ እየከፋ ሕዝቡም ያው እያለቀ ነው የሚመጣው። ቤት ንብረታችሁን ምን አርገ ቤት ንብረታችንን ዘግተን ነው የመጣ ነው። አሁን ቤት ንብረት የሚታሰብበት አይደለም። ልጆቻችንና ህይወታችንን ብቻ ለማውጣት ስለሆነ ቤትና ንብረት በቃ ቆልፈ ነው እንዳለ የወጣ ነው። ምንም ይዘን የወጣ ነው። ልብስ እንኳ የለም። ስጋት ስላለ መንገድ ምናልባት ይቆረጣል በሚል በጧት ተነስተን መኪና ጠብቀን ወደ ከተማ የመጣ ነውና ቢቋረጥ ስልሳ ኪሎ ሜትር በእግር ለመምጣት ልጅ ይዞ በጣም ከባድ ስለሆነ ዝም ብለን ቤታችንን ዘግተን ወደ ከተማ ገብተናል። በደሴ ከተማ ብቻ ከሰሜንና ደቡብ ወሎ ከዋግምራና ግምራና አፋር አካባቢዎች ከ300 ሺህ በላይ ህዝብ ተፈናቅሎ የመጣ ሲሆን ይህም በከተማዋ ከሚኖረው አጠቃላይ ህዝብ የሚስተካከል መሆኑን የከተማዋ አመራሮች ይጠቁማሉ። የስማቸውን መጠቀስ ያልፈለጉና በደቡብ ወሎ ዞን ዳላንታ ወረዳ ፀሐይ መውጫ አካባቢ እንደሚኖሩ የተናገሩት ሌላው አስተያየት ሰጪ በተቀሰቀሰው ጦርነት ምክንያት ህይወታቸውን ለማትረፍ በጉዞ ላይ ያሉ በጦር መሳሪያ ተመተው የሞቱ መኖራቸውን ተናግረዋል። ቀበሌያችን ፀሐይ ሞጫ ዜሮ ሀያ ሶስት ነበር። እዛ እየኖርን ያው እነሱ መከባድ መሳሪያ ወደዛ ሲመቱ እኛ ታችን ቆላውን ተፈናጣሪ ወይ እኛ ህዝብ እንደኛ ይነሱ እየሞተ ያልሞተው ደግሞ ወደ ቆላ ለቆላ የሆ ሶስት አ መንገድ ነው ወገ ጤና ገባን እነሱ ያን እንዲያዙ ውጊያ አሁን ተያይዟል። የቀድሞ ወታደር አባል ነበርኩ የሚሉትና ከሚሉት ና በደላንታ ወረዳ ዜሮ ሀያ ሶስት ቀበሌ እንደሚኖሩ የገለጹት አስተያየት ሰጭ ደግሞ በጦርነቱ መባባስ ምክንያት ለህይወት አስጊ፣ ለአካል ጉዳት መንስኤ ሊሆን የሚችል አደገኛ ገደል አልፈው ወደ ወረዳው ዋና ከተማ ወገል ጤና መምጣታቸውን ጠቅሰዋል። ለጊዜው ስም ቢቆይን ቢቆየን አወጣጤ መጀመሪያ ላይ በአስራ አንድ ሰዓት ላይ ዘሪት ወጣሁኝ። አስራ አንድ ሰዓት ላይ ካፋፍ ነበረ ካፋፉ ጠበቁኝ፣ እና ካፋፍ ላይ በርቀት ሳያቸው ሳያቸውን በቃ ከዚም በኋላ በገደል ተንሸራት በማውቀው ስለነበረ ተንሸራት በበረዶሉ ወረድኩኝ። ከዛ አምጥቼ ወደ ዳውንታ ርቴ ወደዚህ ወደ ገል ጤና መጣሁ። አስተያየት ሰጪው አካባቢያቸውን የተቆጣጠረው የህወሀት ኃይል ያደረሰው ጉዳት ከፍተኛ ነው ብለዋል። ከአካባቢው የባቄላ ዝሪት ነበረ ባቄላውን እየ ይወረዱ ይቆርጣሉ። ማሽላውን ያገዳ እያሉ ይቆርጣሉ። የተለያየን እነሱንም ደግሞ ለምን ድነ ስሏቸው ድብደባ ያደርሳሉ። ከዛ ውጭ እንደገና ደግሞ አላይ ገበያ ሲወጡ መጀመሪያ በግ ይገዛሉ። ከዛን በኋላ አልፎ ይጠብቋቸውና በሩን ይቀማሉ። የትግራይ ክልልን በማስተዳደር ላይ እንደሆኑ የሚነገርላቸው ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው በገባባቸው የአማራ ክልል አካባቢዎች ፈጽሞታል የተባለውን ሰብአዊ ጥሰት በተደጋጋሚ ማስተባበላቸው ይታወሳል። ሮይተርስ ከስድስት ቀናት በፊት የትግራይ ኃይሎች ቃል አቀባይ ያላቸውን ጌታ ያደረጋቸው ረዳን በስልክ እንዳገኛቸው ጠቅሶ ኃይላቸው ዘልቆ በገባባቸው ሰሜናዊ የአማራ ክልል ውስጥ መንግስት የተጠናከረ የአየር ጥቃት ሰነዘረብን ሲሉ መናገራቸውን ዘግቦ ነበር። በአፋር ክልል እዋና ከለዋን አካባቢዎች የከባድ መሳሪያ ጥቃቶች ተሰንዝረው የንጹሐን ህይወት ማለፉ የአካል ጉዳት ማጋጠሙና የንብረት ውድመት የመድረሱ ዜና የተሰማው ቃል አቀባዩ በውርጌሳ በወገል ጤናና አፋርን ከአማራ ክልል በሚያገናኘው መንገድ የአየር ጥቃት ተሰንዝሮብናል ባሉ የቀናት ልዩነት ውስጥ ነው። የአፋር ክልል ሚኒሻ ጉዳዮች ጽህፈት ቤት ኃላፊ አይዳሂስ አስኬኤ ከቀናት በፊት ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ለድርጊቱ መንግስት በአሸባሪነት የፈረጀውንና ራሱን የትግራይ ኃይል በማለት የሚጠራውን አካል ተጠያቂ ሲያደርጉ ከህወሓት በኩል ግን እስካሁን የተሰጠ ምላሽ የለም። ራሱን የትግራይ ኃይል ብሎ የሚጠራው ወታደራዊ አካል ከተቆጣጠራቸውና ለአፋር ድንበር ቅርብ ከሆኑ የአማራ አካባቢዎች ትናንትም እዋ አካባቢ የከባድ መሳሪያ ጥቃት መሰንዘሩን የአካባቢው ነዋሪዎች ጠቁመዋል። እስካሁን በሰው ሰላምና በንብረት ላይ ስለደረሰው ጉዳት ግን መረጃ እንደሌላቸው ገልጸዋል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግዛቸው ሙሉነህ በአሸባሪዎች እየተንገላታ ነው ያሉትን ህዝባቸውን ነፃ ለማውጣት በማንኛውም ሰዓትና ጊዜ በሁሉም ግንባሮች የማይቀለበስ ዘመቻ ሊያደርጉ እንደሚችሉ መናገራቸውን ጠቅሶ ሮይተርስ በቅርቡ ዘግቧል። በተባባሰው ጦርነት ምክንያት ከቤት ንብረታቸው ተፈናቅለው የመጡ የህብረተሰብ ክፍሎች ጦርነቱ በአጭር ጊዜ ተጠናቆ ወደ ነበሩበት መመለስ ምርጫቸው እንደሆነ ሲናገሩ ይደመጣሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አሁን ደግሞ ከደሴ ወደ መቀሌ ነው የምንወስዳችሁ። በተከታዩ ዘገባችን በትግራይ ክልል የሚገኙ የመንግስት ሰራተኞች ለአምስት ወራት ያህል ደሞዝ እንዳልተከፈላቸው ለአሜሪካ ድምፅ አስተያየት የሰጡ የመንግስት ሰራተኞች ተናግረዋል። በፌዴራልና በክልል መንግስት መስሪያ ቤቶች የሚሰሩ እነዚህ የመንግስት ሰራተኞች ደሞዝ ስላልተከፈላቸውም ለችግር መጋለጣቸውን ገልጸዋል። የመቀሌው ዘጋቢያችን ሙልጌታ አጽብሀ የተወሰኑትን አነጋግሮ ተከታዩን ዘገባ አድርሶናል። ከ30 ዓመት በላይ በመንግሥት ሥራ እንደቆዩ የሚናገሩት በትግራይ ክልል የቴክኒክና ሙያ ትምህርትና ስልጠና ቢሮ ሰራተኛ የሆኑት ወይዘሮ ኪዳን ሰለሞን በቆዩባቸው የመንግስት ስራ ዓመታት ደሞዝ ሳይከፈላቸው ለአምስት ወራት ያህል ሲቆዩ ለመጀመሪያ ጊዜ መሆኑ ገልጸዋል። አሁን አምስት ወር ሙሉ ከሰነ እስከ ጥቅም ጥቅምት ያው ረቅጠናን ማለት ነው። ምንም አይነት ገንዘብ፣ ምንም አይነት ክፍሊት የለም። የነበረ ገንዘባችን ያጠራቀምን ጤናችን አንዳንድ ችግራችን መፍትያል ነው ያስቀምጥ ነው። በባንክም አውጥተን እንዳንጠቀም ያው ባንክም ተዘግተዋል። የኑሮ ውድነት መጋጥመዋል። ደሞዛችንን ተዘግተዋል። በቃ ለእኛ ለመንግስት ሰራተኛ ሆን በአጠቃላይ ለህዝብ ትግራይ የህይወት መስዋዕትነት ለመክፈል የተፈረደሉ ነው እና እንደዚህ አይነት ታይቶ ተሰምቶ አያውቅም። ለመጀመሪያ ጊዜ ግን በፈርድ የተፈረደለት ህዝባችን አሁን ቀን ነው አምስት ወር ልጆች ይዘህ ትዳር ይዘህ ክራይ ቤት ይዘህ የተለያየ ኑሮ ውድነት እያለ በጣም አስቸጋሪ በአደጋ ላይ አሁንም ሰብ መሞት እየጀመረ ነው፣ ግን እንዋጣዋለን። ገብሩ ካህሳይ የተባለ በአዲግራት ዩኒቨርሲቲ አስተማሪ በበኩሉም የፌዴራል መንግስት ተቋም ሰራተኛ ሆኖ እሱም እንደ ሌሎች የመንግስት ተቀጣሪ ሰራተኞች ደሞዝ ስላልተከፈለው ቤተሰቡን ለማስተዳደር መቸገሩ ነው የሚገልጸው። ደሞዝ የታከለበት ምክንያት ምንድን ነው ቢባል ምንም አይነት መልስ ሊኖር አይችልም። ምክንያቱም ፖለቲካና የመንግስት ስራ መለየት ነው ያለበት። ስለዚህ እኔ ደሞዝ ማግኘት ያለብኝ የሰራሁበትን ስራ መከፈል ሲኖርብኝ ይህን ባለመከፈሉ በአደጋ ውስጥ የሚከት ስራ ነው የተሰራው። አሁንኛ የፌደራል መስሪያ ቤት ሰራተኛ ምንም አካዳሚ ሰራተኛም ነው አሁን ይሄ ደሞዝ ማገዱና አልከፍልም ማለቱ ይህንን ህዝብ አላስተዳድረውም ወይም ደሞ ከም በኋላ የኔ አይደለም ብሎ ከማሰብ ትርጉም አለው ብዬ ነው የማምነው እንጂ ህዝብ እንደ ህዝብ የአንተ ህዝብ ነው፣ የኢትዮጵያ ህዝብ ነው። ስለዚህ እንደ ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ የሚገባኝን ድርሻ መውሰድ አለብኝ። ይሄ ግን ለአንተ አይገባም ተብዬ ተከልክል ያለሁ ብዬ ነውን አሁን ማስበ ዓለም አቀፍ ተቋማት ጫና በማሳደር ለህዝቡ ሊደርሱለት ይገባል ብለዋል። ገብሩም ወይዘሮ ሊያተካ የተባሉ የክልሉ የመንግስት ሰራተኛ በበኩላቸው እኛ ለምንን አይደለም የምናመጣው። በጀቱ የራሳችን ከምናወጣው ግብር ወደ ፌዴራል መንግስት ይሄደው፣ በዛ በጀት ተቀምሮ ለእኛ የሚደርሰን ነው ይመጣል። አግባብ አይደለም ይሄ መከልከሉ። ይሄ ፕሮጀክት ግን እንደ ህዝብ ለማጥፋት ለማንበርከክ ስለፈለጉ ነው በጀታችን የከለከሉት። እኛ በህግ ልከን ስለሆነ ነው እንጂ በራሳችን ቢቀር ኖሮ እንኳን ይሄ በጀት ሌላም እንተርፍ ነበር። ደሞዛችን ለህዝብ ለመንግስት ነው የምናገለግለው እኛ። ስለዚህ በጀት መከልከል ትክክል አይደለም። አራት ወር አምስት ወር ይኸው አምስተኛ ወሩ ይዘዋል። ስለዚህ አግባብ አይደለም። እንኳን በጀት ይቅርና በባንክ ያስቀመጥነው ብራችንም ተከልክለናል። አዳነ ተፈላየ የተባለ የመቀለ ዩኒቨርሲቲ አስተማሪ በዩኒቨርሲቲው ያሉ አስር ሺህ የሚሆኑ ሰራተኞች ላለፉት አምስት ወራት ደሞዝ ስላልተከፈላቸው ችግር ውስጥ እንዳሉ ነው የሚናገረው። የአንድ ሰራተኛ ደሞዝ በህግ ሳይፈረድበት ለአንድ ቀንም ያህል ደሞዝ መከልከል የለበትም። ይህን የታወቀ ነው። ስለዚህ የፌዴራል መንግስቱ ከህግ ውጭ ነው ሁሉም ነገር የሚሰራው። እሱ ብቻ አይደለም ህግ፣ ስለ ህግ አይደለም አሁን እያወራን ያለ ነው። ግን ዩኒቨርሲቲዎች ደግሞ ትግራይ ውስጥ ነው ያለው አሁን የመቀለ ዩኒቨርሲቲና፣ ተጋሩ ናችሁ ተብሎ ነው አሁን እንደዚህ እየተደረጉ ያሉ ስለዚህ እዛ ያለው እዛ ውስጥ የሚሰራ ሰራተኛ የትግራይ ተወላጆች ናቸው፣ አብዛኛው ተብሎ ነው እየተዘጋውና፣ ሰው ሁላችንም ሌላ ገቢ የምናገኝበት የለንም። በዛ ውስጥ ነው በዛ የምናገኛትን ብር ነው የምንኖረው። በትግራይ ክልል ከአንድ መቶ ሺህ በላይ የክልልና የፌዴራል መንግስት መስሪያ ቤቶች ተቀጣሪ ሰራተኞች እንዳሉ ተነግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም አድማጮች በዚህ ጉዳይ ላይ ከፌዴራሉ መንግስት ምላሽ ጠይቀን በተከታይ ዘገባ ይዘን እንመለሳለን። አሁን ወደ ቀጣዩ ዘገባችን እንውሰዳችሁ። በኢትዮጵያ ያለውን ችግር ከአፍሪካ ህብረት ጋር በመተባበር ለመፍታት መንግስት ዝግጁ መሆኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። ዛሬ በአዲስ አበባ በተጀመረው 39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ላይ አቶ ደመቀ መኮንን ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ህብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች ተናግረዋል። ስብሰባው በአፍሪካ የበጀት ጉዳይ፣ በኮቪድ-19ና ተያያዥ ጉዳዮች ላይ ያተኮረ ሲሆን የስብሰባውን የመክፈቻ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሃመት የህብረቱ በጀት በራሷ በአፍሪካ ሊሸፈን እንደሚገባ አሳስበዋል። ስብሰባውን የተከታተለው ዘጋቢያችን ኬኔዲ አባተ እንደሚከተለው አሰናድቶታል። ሰላሳ ዘጠነኛው የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ በዛሬው ዕለት ተጀምሯል። የአህጉሪቱን በጀት በራስ አቅም መሸፈን፣ ኮቪድ-19ን ለመከላከል የሚደረጉ ጥረቶችን ማጎልበት፣ የህብረቱን መዋቅሮች ማሻሻልና ተያያዥ ጉዳዮች የስብሰባው ዋነኛ የውይይት ርዕሶች ናቸው። የስብሰባውን የመክፈቻ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመት በህብረቱ የበጀት ጉዳይ ላይ ዋነኛ ትኩረታቸውን አድርገዋል። ውጫዊ የበጀት ድጎማን ከሉዓላዊነት ጥያቄ ጋር ያያያዙት የኮሚሽኑ ሊቀመንበር የህብረቱ በጀት በራሷ በአፍሪካ ሊሸፈን እንደሚገባ አሳስበዋል። ለ2022 የበጀት ዓመት የህብረቱ በጀት ዝግጅት እርግጠኛ መሆን ለማይቻልባቸው ምንጮች ምንም ቦታ መስጠት አያስፈልግም በሚል አሰራር ላይ የተመሰረተ ነው። በአጀንዳ 2063 የተመላከቱ ዋና ዋና ፕሮጀክቶችን ለማስፈጸም እናንተው እንደወሰናችሁት የመርሃ ግብሮቹ በጀት በቁጠባ ላይ መመስረት እንዳለባቸው ያመለክታል። ይህም የተለያዩ አላስፈላጊ ወጪዎችን በመቀነስ በጀታችንን መደጎምን ያካትታል። ለህብረቱ የበጀት ድጎማ ለሚያደርጉ አጋሮቻችን አድናቆታችንን እንገልጻለን። ነገር ግን የህብረታችንን ሉዓላዊነት ለመጠበቅ በራሳችን ሀብት ላይ ጥገኛ መሆን አለብን ነው ያሉት ሊቀመንበሩ የኮቪድ-19 ወረርሽኝ ጉዳይና የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል አፍሪካ ሲዲሲ ተግባራዊነት ሌላው የስብሰባ አጀንዳ ሲሆን የኮሚሽኑ ሊቀመንበር ሙሳ ፋኪ በዚሁ ነጥብ ዙሪያ ባደረጉት ንግግር ኮቪድ-19 በአህጉሪቱ ርሃብ፣ ድህነትና የተመጣጠነ ምግብ እጥረትን እያባባሰ መሆኑን ጠቅሰዋል። በከፊል ከኮቪድ-19 ጋር ተያያዥ የሆነው የምግብ ዋስትና ጉዳይ በአህጉሪቱ እጅግ አሳሳቢ መሆኑንም የገለጹት ሊቀመንበሩ ወረርሽኙን ከመከላከል ጎን ለጎን በ2 2022 የአህጉሪቱን የምግብ ዋስትና ለማረጋገጥ ሁሉም የአፍሪካ ሀገራት በትኩረት ሊሰሩ እንደሚገባ አጽንኦት ሰጥተዋል። የተመጣጠነ ምግብና የምግብ ዋስትናን ማረጋገጥ የአፍሪካ ህብረት የ2022 መሪ ቃል ሲሆን የአፍሪካ ስትራቴጂክ ጥናት ማዕከል ያወጣው መረጃ እንደሚያመለክተው በአሁኑ ወቅት ከአንድ መቶ ሚሊዮን በላይ አፍሪካውያን ለምግብ እጥረትና ረሃብ ተጋልጠዋል። ይህም ቁጥር ከዓመት በፊት ከነበረው የምግብ እጥረትና ረሃብ ጋር ሲነጻጸር የ60 በመቶ ጭማሪ እንዳሳየ ጥናቱ ያመለክታል። የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በስብሰባቸው ትኩረት የሰጡበት ሌላው ርዕሰ ጉዳይ የህብረቱን መዋቅሮች ማሻሻል ነው። በዝግ የተካሄደውን ስብሰባ የተከታተሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት ማብራሪያ ላይ መዋቅራዊ ማሻሻያው ከበጀት ጉዳይ ጋር እንደሚገናኝ ጠቅሰዋል። የአፍሪካ ህብረትን መዋቅሮች የማሻሻል እንቅስቃሴዎች አሉ፣ ፍላጎቶች አሉ። በዚህም ረገድ አስፈላጊ መዋቅሮች ወቅታዊ የሆኑ መዋቅሮች በምን ሁኔታ መቀጠል እንዳለባቸውና አላስፈላጊ የሆኑ መዋቅሮች እንዴት ማስተካከል እንደሚቻል እንደዚሁ ሰፊ ውይይት ሲካሄድ ነበር የቆየው። በተለይ ይሄ መዋቅሮች ከበጀትም ጋር በተያያዘ ማለት ነው። ምክንያቱም የመዋቅር ስፋት የበጀት ብክነትን የሚያስከትልባቸው እድሎችም አሉ ማለት ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የኢትዮጵያን ውስጣዊ ጉዳይ በተመለከተ በዝግ በተካሄደው ስብሰባ ላይ ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ሕብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩም አምባሳደር ዲና ተናግረዋል። በኢትዮጵያ ውስጥ ያሉትን አንዳንድ ተግዳሮቶች በኢትዮጵያ አመራር በአፍሪካ ድጋፍ ለመፍታት ሙሉ ዝግጅት እንዳለ አሁን ያሉትን ችግሮች በተለይ ከሰላምና መረጋጋት ጋር የተያዙትን አጀንዳ ለመፍታት በኢትዮጵያ በኩል ሁሉን የሚያሳትፍ የተሟላ ሰላማዊ እንቅስቃሴ ለማድረግ እና ሰላማዊ መፍትሄ ለማምጣት በኢትዮጵያ በኩል ዝግጅትም ፍላጎትም እንዳለ ገልጸውላቸዋል። በኮቪድ-19 ወረርሽኝ ምክንያት ላለፉት ሁለት ዓመታት በበይነ መረብ ሲካሄድ ከቆየ በኋላ አሁን ላይ በአካል በመገናኘት እየተካሄደ ያለው የሚኒስትሮቹ ስብሰባ ነገም የሚቀጥል ሲሆን የተለያዩ አካላትን በማሳተፍ የአህጉሪቱ ሀገራት መሪዎች ከነገ በስቲያ ለሚያደርጉት የሶስተኛ አጋማሽ ዓመት ስብሰባ የሚቀርቡ ረቂቅ አጀንዳዎችና ረቂቅ ውሳኔዎች ይዘጋጁበታል። እስራኤል በአፍሪካ ሕብረት በታዛቢነት እንድትሳተፍም በቀረበው የውሳኔ ሀሳብ ላይ ሚኒስትሮቹ በነገው ዕለት ይመክራሉ ይችላሉ ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ ተሻግረናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጥቅምት 4 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን እያቀናበረችልን ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅርብ ያቀርብላችሁልን እናልፋለን። ባህልና ማህበረሰብ በዛሬው የባህልና ማህበረሰብ ዝግጅታችን በሎሬት ለማጉያ ስም የተቋቋመውን ድርጅት ወይም ፋውንዴሽን እንቃኛለን። ፀሐይ ዳምጠውናት ዘገባውን ያሰናዳችው እንደሚከተለው ይቀርባል። በሕይወት እያሉ የክብር ዶክተሬት የተሰጣቸው ሎሬት ለማጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰዓሊ ናቸው። ሎሬት ለማጉያ በዘጠና ሁለት አመታቸው ያረፉ ሲሆን እድሜያቸውን በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ አመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት እለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ ዓላማ ይናገራሉ። ያው እንግዲህ የፋውንዴሽኑ ዓላማ ዋናው እሱን መተካት ነው። የእሱ የጥበብ ስራው በዓለም ዙሪያ እንዲሰራ ድሮም እሱ በህይወት እያለ እያሰራ ስለነበረ፣ ይጥር ስለነበረ፣ ከተለያዩ ሀገሮች ጋር ካልቸራል ኤክስቼንጅ ያደርግ ስለነበረ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራል እና የሱ የጀመረውን ነገር ማስቀጠል በሚለው ነው። ሎሬት ለማጉያ በህይወት እያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናርተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል ይላሉ ወይዘሮ ሰላማዊት። እየተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኑሮን ኑሮ፣ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። እኛ ለሚቀጥለው ለልጆቹ እና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉን ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው። የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ። የልጅ ልጆቻቸውም እንደዚሁ ያረጋሉ። እናም ተተኪ አፍርተዋል ብለዋል። ሎሬት ለማጉያ ሀሳባቸውን፣ የህዝባቸውን ችግር፣ ያኗኗር ዘይቤ፣ ወግና ባህል በአጠቃላይ ሁሉንም የህይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው። በእውነቱ ይሄ ለክቡር ዶክተር አርቲስት ለማጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናይበት ጊዜ እንደ አንድ ክልል የሚወሰኑ አይደለም። እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከእሳቸው ቀጥለን እየመጣላለን አርቲስቶች ከፍተኛ ሪያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው። የኚህ እንቁ ሰው ስራዎችን ማስቀጠል፣ ዘርፉን ከማበረታታት አልፈው ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው። ስራቸው ለየት የሚሉበትና ስማቸው የሚነሳበት በቆዳ ላይ ስዕል በማሳል ነው የሚታወቁት። ይሄ እንደ አገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካም እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለውና የሚደነቅ የት ሀገር የማይገኝ ተወዳዳሪ የሌለው ስራ ነው የአገር ክብር ሀገርን የሚያስከብር ስራ የሰሩ በስማቸውም በስራቸውም ለሚዝን በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት፣ ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው እሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው። በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥተዋል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው እሳቸው፣ በሀገር ወዳድነታቸው ይታወቃሉ። ማንነታቸውን እያከበሩ፣ እያሰፉ፣ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉ እና በዚህ ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸው ና መከራ ያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይሄ ይገባቸዋል በሚል ነው እንግዲህ እሳቸውን ብቻ አደለም አርቲስቶቻችን፣ ትላልቅ አርቲስቶቻችንን እውቅና እንሰጣለን ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ። በሎሬት ለማጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት አጫጭር ስልጠናዎችና መደበኛ ትምህርት የምትሰጥበት እንደሆነ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የባህልና ማህበረሰብ ዝግጅታችንን ነበር ያስደመጥናችሁ። አሁን ደግሞ ተከታዩ የተፈጥሮ ሳይንስና ሕይወት ነው። በዚህ ዝግጅታችን አንድ የቴክኖሎጂ ፈጠራ ባለሙያ የቴክኖሎጂ ፈጠራዋን ከአየር ንብረት ጉዳይ ጋር አያይዛ ስለሰራችው ስራ የሚያወሳ ታሪክ ነው። ዮዲት በቀለ ትባላለች። ነዋሪነቷን በእንግሊዝ ያደረገች የቴክኖሎጂ የፈጠራ ባለሙያ ስትሆን ኦፕን ሴንሰርስ የተሰኘ የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ናት። ኦፕን ሴንሰርስ በአሜሪካና በአውሮፓ ላሉ ትልልቅ ተቋማት የአየር ብክለት መጠን መጠቆሚያ መሳሪያዎች ላይ ሶፍትዌር የሚገጥም ተቋም ነው። ዮዲት ለዚህ ፈጠራዋ መነሻ የሆናት የመጀመሪያ ልጇ የነበረባት የአስም ችግር ህመም እንደሆነም ትናገራለች። ኤደን ገረመው በተከታዩ ዘገባ ዝርዝሩን ይዘዋለች። ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች። ልጅ ሆኜ አዲስ አበባ ነበርኩኝ። ያ ኮሚኒቲ ሄድ ነበረ። ከዛ ወደ ሚሽገን ሀይ ስኩል ገባሁ እና ሀይስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ አስራ አራት አመቴ ላይ የሀይ ስኩል አስተማሪ ኮምፒውተር ተሰነካካ ምናምን አየኝ እና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው እና ፍሪ ፍሪ ፔሪዮድ ሰጡኝ። ስለዚህ ከአስራ አራት አመቴ ጀምሮ ያው ፕሮግራሚንግ እየሞካከርኩ ነበረ። ጌም ሰራ ነበር ምናምን ና በቃ ፍቅር ያዘኝ ከኮምፒውተር ጋር ከዛ በኋላ እንደምንም ብዬ እንግዲህ ስ ናይንቲ ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም። ግን ዩኒቨርሲቲ ተማርኩኝ፣ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድኩኝ። ከዛ በኋላ ደግሞ የኮምፒውተር ሳይንስ ገባሁ። ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ ያገለገለች ሲሆን የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና ና እንድትጨነቅ ያደርጋት ነበር። የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና ና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት፣ ይሄ የግል ተሞክሯ ታዲያ ኦፕን ሴንሰር ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል። መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር እና ብዙ አታክ ይኖርባታል ሆስፒታል ያስገባት ነበር ያመላለሳት ነበር ና እና የጠረጠርኩት ይሄ ፖሊሽን የአውትሳይድ ፖሊሽን ሜቢ አዝማን ችግር እያደረገ ነው ወይ ጥያቄ ነበረኝ በልቤ እና ሴንሰሮች ማድረግ ጀመርኩኝ ከቤቴ ጀርባ እና ያንን ዴታውን ያው ስራዬ ስለሆነ ዴታውን እያየሁ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመርኩ። ሌላ ሰዎች ኢንትረስት ካላቸው ብዬ ነበራቸው የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለእነሱ ደግሞ እንዲቀላቸው፣ ለሌላ ሰዎች እንዲቀላቸው ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪል ስቴት፣ ብዙ ሪል ስቴት ያላቸው ሰዎች እንደው ለእኛም እስኪ እርጅን ግን ኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን የፕራይቬት እና ፕራይቬት ዴታችን ስለሆነ እስቲ አናሌቲክ ሰንሰሪሊንግ በዚህ ሴንሰሮቹ ያው አንድ አይነት ናቸው። ሌሎችም ሴንሰሮች እንፈልጋለን ምናምን ማለት ስጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው። ይህን ያህል በፕላን አልነበረም። ቀስ እያለ ተጀመረ፣ ከዛ ተስፋፋ። አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርስ አሜሪካ ናቸው። ነው ኦፕን ሴንሰርስ ላለፉት አራት አመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያ ሶፍትዌሮችን በመቅጠምና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ የአራት ሚሊዮን ዶላር መዋለንዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው የወዲት፣ በተለይም ኮቪድ አስራ ዘጠኝን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች። ከኮቪድ ናይንቲን ደግሞ የመጣ ብዙ ነገሮች አሉ። ሰዎች በጣም እየታመሙና እየሞቱ ነው። ቤት ውስጥ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ ያደርገዋል። ትንሽ ሁሚዲቲ ሀየር የሆነ አየር ኮቪድ በሰባ ፐርሰንት ሌስ እንዲሰራጭ ይለዋል። ስለዚህ በጣም ትልቅ ዲፈረንስ አለው። ነገሮች በጣም ኢንትረስቲንግ ናቸው። ሪሰርቾቹ እየወጡ ነው። ፕሮዳክት ላይ አስፋፋ ነው። ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም። ለምሳሌ መቶ ሰዎች ካሉሽ ኦፊስ ውስጥ ሀያ አምስት ሰዎች መግባት ይችላሉ። ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከሀያ አምስቱ በላይ እንዳይሄድ ፕሮዳክቶች አቀርብን አሁን አዶፕት እያደረጉት ነው። ዮዲት የቴክኖሎጂ ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ እንዲሞክሩ ታበረታታለች። ስፔሲፊካ የኮምፒዩተር ፊልድ ብዙ ሴቶች የሉበትም። የኖሌጅ ወይም የአቅም ጉዳይ አይደለም፣ ግን አለ ፐርሰፕሽን። እንግዲህ ወንዶች ነው የሚታዩት ፊት ለፊት ይመስለኛል። ብዙ ሴቶች አይመርጡትም። ሌላ እነሱን የሚመስል ሰው አያዩ እና ይሄ ይሄ በቃ የነርድ የሆነ ሰው ማነጋገር የወንድ ስራ ነው ብለው ሀያቱም ለነሱ ብለው እንጂ ምንም ችግር ለሴቶች ይሄን ከባድ አይደለም፣ ማይችሉት ነገር አይደለም። በጣም ነው ጥሩ ፊልድ ነው። ብዙ ስራዎች አሉ፣ ብዙ ስራዎች ኦፖርቹኒቲዎች አሉ፣ ጥሩ ክፍያ አለው። ሞር ሴቶች ከሀገራችን ቢጀምሩ ደስ ይለኛል። አይ ኢኒሺቲቭዎች አሉ ወጣቶች ሴቶችን በዛ ፊልድ እና ለማስተማር ሞር ሴቶች ቢመርጡ ደስ ይለኛል። በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ የምትከታተሉት ግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ አገልግሎታችንን ወደ መጨረሻው ዘገባችን ነው የምናልፈው። ኢራን እንደ አውሮፓውያን አቆጣጠር በ2015 የተፈረመው የኒውክሊየር ስምምነት እንዲያንሰራራ ወደ ቬናው ድርድር ለመመለስ ያላት ጊዜ እያለቀ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳሰቡ። ኢራቅ በቅንነት ለመደራደር ፈቃደኛ ካልሆነች ዩናይትድ ስቴትስ ሌሎች አማራጮችን ለመውሰድ ዝግጁ ነች ብለዋል። የቪኦኤ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ቁንጅታዬ ታቀርበዋለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የእስራኤሉ የውጭ ጉዳይ ሚኒስትር ያይር ላፒድና የተባበሩት የአረብ ኤሚሬቶቻቻቸው ሼክ አብደላ ቢን ዛኢድ አልናህያን ጋር ትናንት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተካሄደው ውይይት ትኩረት የኢራን ጉዳይ ነበር። ዩናይትድ ስቴትስ ኢራንም የምታደርገው ከሆነ የ2015ቱ የኒውክሊየር ጉዳይ ስምምነትን ሙሉ በሙሉ የምታከብር መሆኑን ላለፉት ዘጠኝ ወራት የባይደን አስተዳደር ሲያስገነዝብ መቆየቱን ሚኒስትር ብሊንከን ተናግረዋል። አሁን እንግዲህ ያን ለማድረግ ያለው ጊዜ እያለቀ ነው ብለዋል ብሊንከን። በዚህ ቀን ብዬ ቀን አልቆርጥም ነገር ግን ቀኑ በጨመረና ኢራን በቅንነት ለመነጋገር እምቢተኝነቷን በቀጠለች ቁጥር መንገዱ እየተዘጋ ነው የሚሄደው የእስራኤሉ የውጭ ጉዳይ ሚኒስትር ያይር ላፒድ ደግሞ ጉዳዩን ከበድ አድርገው አቅርበውታል ኢራን የኒውክሌር መሳሪያ ባለቤት ልትሆን ምንም ያህል አልቀራትም ብለዋል ኢራናውያኑ ዓለም አድራጎታቸውን ለማስቆም ምን ያህል ቁርጠኛ እንደሆነ ካልተገነዘቡት ቦምቡን ለመስራት ይጣደፋሉ። እስራኤል ደግሞ በማናቸውም ጊዜ በማናቸውም መንገድ ምላሽ የመስጠት መብቷ የተጠበቀ ነው። ኢራን ለደቀነቻቸው ፈተናዎች ከማናቸውም ተመራጩ መንገድ የ2015ቱ ስምምነት መሆኑን ዩናይትድ ስቴትስ አሁንም ቢሆን የምታምንበት ነው ያሉት የውጭ ጉዳይ ሚኒስትር ብሊንከን ኢራን አልደራደርም ማለቷን ከገፋችበት ግን ዩናይትድ ስቴትስ ሌሎች አማራጮችን ለመውሰድ ዝግጁ እንደሆነች ተናግረዋል። የእስራኤሉ የውጭ ጉዳይ ሚኒስትር ላፒድም የውይይታቸው ትኩረት ያሉትን አማራጮች መመልከት እንደነበረ ነው ያመለከቱት። ዩናይትድ ስቴትስና ሌሎችም የዓለም ሀያላን በእንግሊዝኛ አጽሮት ስሙ ጄሲፒኦኤ ተብሎ የሚታወቀው የጋራ አጠቃላይ የድርጊት መርሃ ግብር ውል እንዲያንሰራራ ኦስትሪያ ቪየና ላይ በተዘዋዋሪ በሚደረጉ ተከታታይ ውይይቶች ለወራት ጥረት ሲያደርጉ ቆይተዋል። በአሁኑ ወቅት ግን ድርድሮቹ ተቋርጠዋል። እንደ አንዳንድ ታዛቢዎች አስተያየትም አሁን በኢራን ስልጣን ላይ ካለው አዲስ አመራር አኳያ ድርድሩ የማንሰራራቱ ተስፋ ይበልጡን የጨለመ ነው። የኢራን ፕሬዚደንት ኢብራሂም ራይዚ የሀገራቸው የኒውክሊየር መርሃ ግብር ለሰላማዊ ዓላማ መሆኑን ገልጸው የዩናይትድ ስቴትስን ማዕቀቦች በአዲስ መልክ የተከፈተብን ጦርነት ሲሉ አውግዘዋል። የተከበራችሁ አድማጮች ዝግጅታችንን አጠናቀናል። እዚህ ዋሽንግተን ዲሲ ያሉ ያሉና በሁሉም ስፍራ የሚገኙ ዘጋቢዎቻችንን እናመሰግናለን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። ሰላም፣ ደህና ደሩ። በነገው የአርብ ምሽት ዘገባችን እንገናኛለን። መልካም ቆይታ thank <laughs>